ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትሬሊያ አኗኗር ሁነቶችና ታሪኮች በኤስቤስ አማርኛ። ሁሉም አውስትራሊያውያን የጤና አገልግሎቶች ተጠቃሚ እንዲሆኑ ለማስቻል ሜዲኬር የአውስትሬሊያ ሁሉ አቀፍ የጤና ኢንሹራንስ ስርዓት ነው። እንዲያም ሆኖ ከግማሽ በላይ አውስትራሊያውያን የግል ጤና ኢንሹራንስ አላቸው። ብዙዎች የግል ጤና ኢንሹራንስ የሚገዙት የመንግሥት ሆስፒታሎች የቆይታ ጊዜን ለማሳጠር አሊያም የጥርስ ሕክምና አገልጋሎት ለማግኘት ስሉ ሲሆን የተወሰኑት የታክስ ቅናሽ ለማግኘት በማሰብ ነው። ለእርስ የግል ጤና ኢንሹራንስ ትሩፋቱ ምንድን ነው? ሜዲኬር የጠቅላላ ሐኪም ጎብኝቶችን፣ የምርመራና የሕዝብ ሆስፒታሎች ውስጥ ተኝቶ መታከምንና በመድኃኒት ትሩፋት እቅዱ ስር በሐኪም ትእዛዝ የሚገዙ በርካታ መድኃኒቶችን ይሸፍናል። ሜዲኬር ከአውስትሬልያ ዜጎችና ቋሚ የመኖሪያ ፈቃድ ካላቸው ነዋሪዎች ባሻገርም መመዘኛን የሚያሟሉ የፍቅር ጓደኛ የጥበቃና የሪጂናል የባለሙያነት ጊዜያዊ የመቆያ ቪዛዎችን ያላቸውንም ያካትታል። ይሁንና ሜዲኬር የአምቡላንስ ግልጋሎት የአይን መነፅሮችን፣ ኮንታክት ሌንስ የመሳሰሉትን አይሸፍንም። የሜዲባንክ ደንበኞች ስትራቴጂ ገዲብ ስራ አስፈጻሚ ሚሎሽ ሚሊሳቪች ስለ ግል ጤና ኢንሹራንስ ሚና ሲናገሩ ከ13 ሚሊዮን በላይ የግል ጤና ኢንሹራንስ ሽፋን ያላቸው አውስትራሊያውያን አሉ። የአገሪቱ 53 ፐርሰንት ያህል ነዋሪዎች የግል ጤና ኢንሹራንስ አላቸው። 44 ፐርሰንቱ የሆስፒታል ሽፋን አላቸው። ያም ማለት አንድ ሶስተኛ ያህሉ የሆስፒታል ስርዓትን ለመጠቀም ያስባሉ ወይም ይጠቀማሉ። አብዛኛዎቹ የእኛ ደንበኞች የጥርስ፣ የአይን፣ አካላዊ ህክምና የመሳሰሉት ተጨማሪ የኢንሹራንስ ሽፋኖች አሏቸው ምንም እንኳ አነስተኛ የጤና ጉዳዮች ተደርገው የሚታዩም ቢሆን ብለዋል። አጣዳፊ ያልሆኑ የቀዶ ህክምና ግልጋሎቶች በህዝብ የጤና ስርዓት ውስጥ ለረጅም ጊዜን ረጅም ጊዜን ሲያስጠብቅ በግል ሆስፒታል ግና የመቆያ ጊዜው አጭር ነው። የግል ጤና ኢንሹራንስ ሽፋን ስላላቸው ተጠቃሚዎች ሚሊ ሳቢች ሲጠቅሱ አንደኛው ከጤና አኳያ እክል ቢገጥሞት ወደ ተገቢ ሆስፒታል ፈጥኖ የመሄድ ሐኪሞችንና የህክምና ሂደቶችን ማግኘት እንደሚችሉና አስፈላጊው የወጪ ሽፋንም እንደሚደረግሎ የማወቅ የመንፈስ ሰላም ማግኘት ሲሆን፣ ሁለተኛው ለደንበኞች የሐኪሞችና የሆስፒታል ምርጫ ማግኘትና ለራሳቸውና ለቤተሰባቸው በሚሹት መልክ የጤና ክብካቤን እንዲያገኙ ማስቻል ነው ሲሉ ያስረዳሉ። ምንም እንኳ ከፍተኛ የኢንሹራንስ ክፍያ ሽፋን ቢኖረትም የግል ሆስፒታሎችን በተጠቀሙ ቁጥር ተጨማሪ ክፍያ መክፈል ግድ ይላል። አነስተኛ የኢንሹራንስ ክፍያ በመምረጥ ተጨማሪ ክፍያ በሚጠየቅበት ወቅት ከፍ ያለ ታካይ ወጪን የመክፈል አማራጭንም መጠቀም ይችላሉ። ሌላው የክፍተት ክፍያ የሚባል ወጪም አለ። ሐኪሞ የእርሶ የኢንሹራንስ ሽፋን ከሚሸፍነው በላይ ወጪን ሲጠይቆ የወጪውን ክፍተት ለማሟላት የሚከፍሉት ተጨማሪ ክፍያ ማለት ነው። ገዲብ ጋዜጠኛና የግል ጤና ኢንሹራንስ ባለሙያ ኦታ ሚም ሰዎች የሆስፒታልና ሌሎች ተጨማሪ ሽፋኖችን በሚያክሉበት ወቅት የተለያዩ ኢንሹራንስ ኩባንያዎችን ክፍያ ማየት እንደሚያሻ ትሳስባለች። በርካታ አውስትራሊያውያን የግል ጤና ኢንሹራንሳቸውን ከአንድ ጤና ኢንሹራንስ ኩባንያ ጋር ብቻ ወስነው ደንበኛ እንደሚሆኑ በማንሳት የኢንሹራንስ ሽፋኖች ከሁለት የተለያዩ ኩባንያዎች መግዛት ርካሽ ሊሆን እንደሚችል ትጠቁማለች። አክለም የተወሰኑ ሰዎች የግል ጤና ኢንሹራንስ የሚገቡት የጤና ክብካቤው ስለሚያሻቸው ሲሆን ሌሎች የሜዲኬር ታክስ ክፍያን ላለመክፈል እንደሆነም ታነሳለች። ክለም ለምሳሌ ያህል ላጤ ሆነው የዓመት ገቢዎ 9 ሺህ ዶላር ስከሆነ የግል ሆስፒታል ኢንሹራንስ ከሌሎት ተጨማሪ ታክስ ይከፍላሉ። እናም የግል ጤና ኢንሹራንስ መኖሩ ታክሱን ከመክፈሉ ርካሽ ነው ትላለች። የሜልበርን ዩኒቨርሲቲ የጤና ምጣኔ ሀብት ፕሮፌሰር ዩቲንግ ዛንግ መንግስት ግለሰቦች የግል ጤና ኢንሹራንስ እንዲኖራቸው የክፍያ ተመላሽ ገንዘብን በመስጠት የህዝብ ሆስፒታሎች ጥበቃ ጊዜን ለማሳጠር እንደሚያበረታታ ይናገራሉ። ግለሰቦች ምንም እንኳ የግል ጤና ኢንሹራንስ ቢኖራቸውም ትርጉም አልባ በሆነ መልኩ ያን ከመጠቀም ይልቅ በህዝብ ሆስፒታሎች እንደሚጠቀሙም አንስተዋል። ፕሮፌሰር ዛንግ የግል ጤና ኢንሹራንስ ለመግዛት ከመወሰኑ በፊት ለእርሶ የሚሰጠውን ጠቀሜታ መመዘን እንዳለቦት ሲያሳስቡ በመጀመሪያ ደረጃ ሊያስቡ የሚገባዎት ነገር ቢኖር የግል ሕክምና ለርሶ ሊያስገኝልዎት ስለሚችላቸው ጠቀሜታዎች ነው። አጭር ቀጠሮ፣ የሐኪምና ሆስፒታል መረጣ፣ በሆስፒታል ውስጥም ሕክምናን በግል የመታከሚያ ክፍል ውስጥ ሆኖ መከታተልን የመሳሰሉትን አንዲት ሴት ስትወልድ በግል ክፍል ውስጥ ሆና ለመውለድ ስትል ብቻ ኢንሹራንስ ብትገባ ከፍ ያለ ወጪን ያስወጣታል በማለት የኢንሹራንስ ምርጫ ጠቀሜታ ግለሰቦች ውሳኔ ላይ ከመድረሳቸው በፊት ጉልህ ግንዛቤ ሊኖራቸው እንደሚገባ ይመክራሉ። የግል ጤና ኢንሹራንስ ገዝተው የማይጠቀሙበት ከሆነ ከወጪና ገቢዎ አኳያ ፋይዳው ምን እንደሆነ ራሶ ለራሶ ሊመዝኑ ይችላሉ። ሌላው ልብ ሊሉት የሚገባው አውስትራሊያ ውስጥ የአምቡላንስ ግልጋሎትን በተናጠል ሽፋን ሊያገኙ አሊያም በግል ኢንሹራንስ ውስጥ ማከል እንደሚችሉ ነው።